ቴሌግራማችንንም ጨምሮ እየመጠለን ያለ ስድስት ስልሳ ስድስት ይሉ ምናምን ማስታወቂያዎች ናቸው። ለውቅና ለገንዘብ ለሀብት የፈለጋችሁበት ደረጃ ለማድረስ እኛ ጋር ደውሉ። ገንዘብ በየወሩ እንከፍላለን። በየወሩ ብቻ ሲሆን በሳምንት ውስጥ እንከፍላለን። የመጀመሪያ አባል ከሆናችሁ ወደ ሁለት መቶ ሺ ብር እንከፍላለን። ከዛን አባልነታችሁን ካረጋገጥም በኋላ ወደ አምስት መቶ ሺ ብር ምናለፋችሁ፣ በአንድ ወር የአንድ ሚሊዮን ባለ ሀብት ነው የምትሆኑት።